ኮሮ ጉዞ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት ረቡና አርብ በታጣቂዎች ተፈጸመ በተባለ ጥቃት ቢያንስ የ13 ሰዎች ሕይወት ማለፉን የወረዳው አስተዳደር ገልጸዋል። ገበያተኞችን አሳፍሮ በነበረ ተሽከርካሪ ላይ በተፈጸመ ጥቃት ሰዎች መገደላቸው ለአሜሪካ ድምጽ የተናገሩት የአቤዶንጎሮ ወረዳ አስተዳዳሪ አቶ ከተማ ዋቁማ በተለይ የአርቡን ጥቃት ተከትለው በሺዎች የሚቆጠሩ ነዋሪዎች ከቤት ንብረታቸው እንደተፈናቀሉ አስታውቀዋል። የወረዳው አስተዳደር ለጥቃቱ በአካባቢ ይንቀሳቀሳሉ ያላቸውን ታጣቂዎች ጥያቄ ያደረገ ሲሆን በአካባቢው የተከሰተውን የጸጥታ ችግር ለመፍታትም እየሰራሁ ነው ብሏል። ገልሞ ዳዊት ተጨማሪ ልኳል። በኦሮሚያ ክልል በሆሮ ጉዱሩ ወለጋ ዞን አቤዶንጎሮ ወረዳ ባለፈው ሳምንት የተለያዩ ቀናት እንደተፈጸመ በተገለጸ ጥቃት 13 ሰዎች መገደላቸውን የወረዳው ነዋሪዎች፣ ባለስልጣናትና የአቤዶንጎሮ ሆስፒታል ለአሜሪካ ድምጽ ተናግረዋል። የሰዎችን ሕይወት የቀጠፈው የመጀመሪያው ጥቃት ባለፈው ሳምንት ረቡዕ ነሐሴ 1 2016 ዓ.ም በአቤ ዶንጎሮ ወረዳ ምሪጋ በሚባል ስፍራ ወደ ገበያ የሚያመሩ ነዋሪዎችን አሳፍሮ በነበረ የሕዝብ መጓጓዣ ላይ በተከፈተ ትኩስ መፈጸሙን ገልጸዋል። በዚህም አምስት ሰዎች ሲሞቱ ሁለት ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው የወረዳው አስተዳደር አስታውቀዋል። ከሟቾቹ ውስጥ አቶ ታዬ ገለታ የተባሉ ነዋሪ እንደሚገኙበት የቅርብ ዘመድ እንደሆኑ የገለጹና በጸጥታ ችግር የተነሳ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪ እንዲህ ይላሉ። ከሟቾቹ ውስጥ የባለቤቴ ወንድም አንዱ ነው። አቶ ታዬ ገለታ ይባላል በህዝብ መጓጓዣ ተሳፍሮ እየሄደ ሳለ ነው ጀርባውንና ጭንቅላቱን በጥይት ተመቶ የሞተው። ገዳዩም ጽንፈኛ ፋኖ ነው። በዚህ ጥቃት ህይወታቸው ማለፉ ከተነገረው አምስት ሰዎች መካከል ሁለቱ ሴቶች እንደሆኑ እኚሁ የአቤ ዶንጎሮ ነዋሪ ይገልጻሉ። ቶኮ ወርቅ ነይ በየና ይችላል። ቶኮ ሞዩ ሀዊ ከበዳ ይችላል። በጥቃቱ ህይወታቸው ካለፉ ሁለት ሴቶች አንዷ ወርቅነሽ ገበየ፣ ሌላዋ ደግሞ ሀዊ ከበደ ትባላለች። የወርቅነሽ አባቷ የወርቅነሽ አባቷ ከባለቤቴ ጋር ወንድማማቾች ናቸው። ሀዊ ደግሞ የስጋ ዘመዳችን ናት። ከረቡዕ ጠዋቱ ጥቃት እንዳመለጡ የተናገሩ ስማቸው በደህንነት ስጋት እንዳይገለጽ የጠየቁ የአቤ ዶንጎሮ ነዋሪ እንዲህ ይላሉ ለማጣይ ነው ወቀለ ጥቃቱ ከጠዋቱ ሁለት ሰዓት ገደማ ነው የተፈጸመው። ቁሙ ብለው እንኳን አላስጠነቀቁንም። ብቻ ድንገት ተኩስ ከፈቱብን። የቻለ እየዘለለ አመለጠ። ተከታትለው የደረሱባቸውን ከያዟቸው በኋላ በጥይት ደብድበው ገደሏቸው። ይህን የፈጸመው የፋኖ ጽንፈኛ ኃይል ነው። ቶችንም ስንቀብር እነርሱ ከበውን ሲተኩሱ ነበር። አሁንም ጭንቅ ውስጥ ነን። በጸጥታ ሥጋት የተነሳ ስማቸው እንዳይገለጽ የጠየቁ የአቤዶንጎር ሆስፒታል የሕክምና ባለሙያ የአራት ሰዎች አስክሬን መቀበላቸውን ለአሜሪካ ድምፅ ተናግረዋል። ናሞኒ ሚጣንገራ ገራት አንቀቀበራ ሰዎች ተጎድተዋል። የአራት ሰዎች አስክሬን ወደ ሆስፒታላችን መጥቷል። ከነርሱም ሁለቱ ሴቶች ነበሩ። ለተሻለ ሕክምና ወደ ሻምቡ የተላከ አንድ ሰውም ሕይወቱ አልፏል። በአጠቃላይ አምስት ሰዎች ሞተዋል ማለት ነው። የሆስፒታሉ የሕክምና ባለሙያ ለተሻለ ሕክምና ወደ ሻምቡ ሆስፒታል የተላኩ ሁለት የጥቃቱ ተጎጂዎች መኖራቸውንም አክለው አመልክተዋል። በሌላ በኩል በዚሁ አካባቢ እንደሚኖሩ የገለጹልንና ስማቸውን ለደህንነታቸው በመዝጋት እንዳይጠቀስ የጠየቁ የአካባቢው ነዋሪ በአካባቢው ተፈጸመ ያሉትን ያስረዳሉ። ይህ ሳምንት የተፈጠረው ባለፈው ሐሙስ ዕለት ነው። ያው የኦሮሚያ ልዩ ኃይል ዞሮ ዞሮ በወሬ ደረጃ እንጂ ጨሩ ላይ ማለት ነው። ስለዚህ ሐሙስ ዕለት ገብተው ሶስት አማራዎችን አጋጣሚ ልዩ ኃይል ናቸው የልዩ ኃይል ልብስ የለበሱት ሶስት አማራዎችን ገደሉ። ዓርብ ከሰዓት ያው የእኛ ደግሞ ሄደ፣ ሬሳ ለማንሳት ሬሳ ለማንሳት ብሎ ሄደ። ከዛ ለካስ የነሱ ቦታ ይዘዋል፣ ተኩስ ከፈቱ። ማህበረሰቡ ላይ የእኛም አጋጣሚ መከላከል እንደምን አደረገ። በመሀል ያው ሰው ተጎድ ያርቷል። እዛ መሀል ላይ ከእኛም ሞት አለ እነሱ ምላቸው ሰዎች ያው ሀ ወረዳው ነው እንግዲህ የልዩ ልዩ ኃይል ልብስ ለብሶ ወረዳው መቆጣጠር አይችልም። እንዲ እኔም እኔም ምለው ወረዳው እንደላካቸው አድርጌ ነው እኔም ማስበው ለራሱ ምክንያቱም የልዩ ኃይል ልብስ ለብሶ በወረዳው ስል ይንቀሳቀሳል። ወረዳው እኮ የራሱ ኃይል አለው እዛ ማንቀሳቀስ ምናምን የሚችል መቆጣጠር የሚችል አካባቢውን ሰላም እና አሁን ስለት በቃ እንደዛ ገቡ በቃ ያው የእኛ ምሬሳ እናመታለን ብሎ አካባቢ ሄዴ ያው ወደዚህ ወደት ሁሉ ገና ቅርብ ስለሆነች ያው በአካባቢ ያለው ሰው ያው ቤተሰብ ስላለው እነዛ የሟች ሰዎች ቤተሰብ ስላላቸው የግድ ሰው ጨምረው ሁኔታ ለማንሳት ሲሄዱ እነዛ የታጠቁ ኃይሎች አሉ እዛ ጦር ከፈቱ። ጦር ሲከፍቱ ከዚህ ከዚህ የመከላከል እንትን አደረገ። በዛ ምክንያት የተወሰነ ሰው ተጎድ ያርቷል። በመሀል እኚህ ነዋሪ ከሁለቱም ወገን ሰዎች መሞታቸውን ገልጸው በቁጥር አስቀምጠዋል። ሁኔታውን የሁለት ማህበረሰቦች ግጭት ብሎ ለማለት አዳጋች እንደሆነም ይናገራሉ። ግጭት እንዳለ ማህበረሰቡ ኖርማል ነበር የታጠቀ ኃይል መግዛ የጠበቀው ከዚህ ደግሞ የሄደው ሬሳ የሚያነሳ ነው። በዛ መሀል ነው እንግዲህ ግርግሩ የተነሳው። ግጭት እንዳለለው ማህበረሰቡ ከማህበረሰቡ ወይም አማራና ኦሮሞ ተጣልቶ አይደለም። ትክክለኛ ወረደው ነው ጦርነት እያካሄደ ያለው ልብሱ ነው በቃ፣ የድሮ ልዩ ኃይል እንደፈረሰ ነው የምናውቀው። ይሄ ሀገሬ ታዋቂ ነው ብዬ ነው የማስበው። ነው ልዩ ኃይል ፈርሷል፣ ግን ልብሱን ለብሶ አሁንም ያን ልብስ ያን አርማ ያን ሁሉ ነገር ይዞ እየተንቀሳቀሰ ያለ፣ ምናልባት ልብሱ ያኩ ነው በትጥቅ ትንሽ ዘመን ብሏል። አሁን ሌላው አስተያየት ሰጪ ደግሞ ራሳቸውን ይደርስብናል ካሉ ጥቃት ለመከላከል ሲታጠቁ የተለያየ ስም እንደሚሰጣቸው ገልጸው አቤቱታ አቅርበዋል። ልብሳቸው ተቃማሚ ላይ ልብሳቸው ጠቃሚ፣ ያ ልብስ ነው ይበል ሲሆን፣ አሁን የፖሊስም አለ፣ የልዩ ልብስ አለ። ልብስም ደግሞ ተንቀናቀዋለን። ፓርፓርተ ወደ ፖሊስ መስራት ተገባ ደግሞ

በተያያዘ ዜና በዚያው በወሮ ጉድሩ ወለጋ ዞን አቤ ዶንጎሮ ወረዳ ጨሩ ቀበሌ ባለፈው ሳምንት አርብ ጠዋት ተፈጸመ በተባለ ሌላ ጥቃት ተጨማሪ የሰው ሕይወት መጥፋቱን ንብረትም መውደሙንና ብዙዎችም ከቤት ንብረታቸው መፈናቀላቸውን ነዋሪዎችና የወረዳው አስተዳደር ለአሜሪካ ድምጽ ተናግረዋል። አቶ ኢብራሂም አብደላ በአርቡ የጨሩ ቀበሌ ጥቃት አባታቸው እንደተገደሉባቸው ይናገራሉ። ገናማ ሰዓቴ ተኮረቴ ገናማ ጅማታ አርብ ጠዋት እኔና ወላጅ አባቴ ከብት እየጠበቅን ቆመን ባለንበት ቁምጣ የለበሱና ራሳቸውን ፋኖ የሚሉ ታጣቂዎች በብሬን ተኩስ ከፈቱብንና አባቴን ገደሉት። እኔ በወቅቱ ውሃ ውስጥ ገብቼ ነው ያመለጥኩት። በማግስቱ ጠዋት ተመልሼ አባቴን ቀበርሁ። አሁን ወደ ወረዳው ከተማ ሸሽቼ የቤተሰቤ አባት የሆኑትን ስድስት ሰዎች እያፈላለግሁ ነው። አቶ ኢብራሂም ለጥቃቱ ተጠያቂ ያደረጓቸው ጽንፈኛ ፋኖ ሲሉ የጠሯቸው ታጣቂዎች ከአማራ ክልል ወደ ወረዳው የመጡ እና ቀድሞው በወረዳ የነበሩ ታጣቂዎች ናቸው ይላሉ። ወይዘሮ ነሽሪያ ሺህ አብደላ ሌላው የአቤዶንጎሮ ወረዳ ነዋሪም በዚሁ ጥቃት ወንድ ልጃቸው እንደተገደለባቸው ይናገራሉ። የስምንተኛ ክፍል ተማሪ የነበረውን ልጄ ነው የገደሉብኝ። ስሙ ኑረዲን ከማል ይባላል። ማምለጥ በማይችልበት ሁኔታ ነበር ያገኙት። ባለቤቴ በስራ ምክንያት ሌላ ቦታ ነው ያለው። አስክሬኑን ለጊዜው ወደ ቤት አካባቢ አምጥተን ስንደብቅ ተመልሰው መጡ። እኛ ስንሸሽ እንዳልሆነ ያደረጉት ፋኖ ነው ይባላሉ። ቁምጣ የለበሱ ናቸው። እዚሁ ነዋሪ የሆኑ ከሌላ ቦታ የመጡም አሉበት። ነገር ግን መለየቱ ለኛ በጣም ከባድ ነው። አሁን ወደ ወረዳዋ ከተማ ሸሽተን ነው ያለነው። በጸጥታ ችግር ስማቸው እንዲገለጽ ያልፈለጉ ሌላው የአቤ ዶንጎሮ ጨሩ ቀበሌ ነዋሪም በአርብ ዕለቱ ጥቃት ቁጥር ጠቅሰው ሰዎች መገደላቸውን ተናግረዋል። በተጨማሪም ቤቶች መቃጠላቸውንና ነዋሪዎችም መፈናቀላቸውን አስረድተዋል። ጥቃት አድራሾቹ ከባድ መሳሪያ ሳይቀር የታጠቁ እንደሆኑም እኚሁ ነዋሪ ተናግረዋል። ዱኋሳን በቃ ሜሻ ጉርጉዳ ብሬን ይ ስናይፐሪ ከነው መተረቲ ዱኋስቴ ታጣቂዎቹ በቁጥር በጣም ብዙ ናቸው። ብሬንና ስናይፐር ጭምር አላቸው። ቤቶች ተቃጥለዋል። ቀዩን ጥሎ የኮበለለ ሰው ብዙ ሲሆን ቅያሪ ልብስ እንኳን አልያዘም። ነዋሪው በወረዳዋ ከተማ የተጠለሉት የጥቃቱ ተፈናቃዮች ድጋፍ እንደሚያስፈልጋቸው አመልክተዋል። በጉዳዩ ላይ የአሜሪካ ድምፅ የጠየቃቸው የአቤዶንጎሮ ወረዳ አስተዳዳሪ አቶ ከተማው አቁማ ባለፈው ሳምንት ረቡዕ ጥቃት መፈጸሙን አረጋግጠው ተከታዩን ምላሽ ሰጥተዋል። ወደ ገበያ ሲያቀኑ በነበሩ ሰዎች ላይ ተኩስ ተከፍቶ አምስት ሰዎች ተገድለዋል። ሌሎች ሁለት ሰዎችም ቆስለው በሕክምና ላይ ናቸው። ባለፈው አርብ በወረዳው ጨሩ ቀበሌ ተፈጽመዋል ስለተባለው ጥቃትም አቶ ከተማ ሲናገሩ፣ በዚያ ጥቃት የተገደሉት ሰዎች አሀዝ በትክክል አልታወቀም። ነገር ግን በዕለቱ አብረዋቸው የነበሩ ተጓዦች የስምንት ሰዎች ህይወታቸው ማለፉን ተናግረዋል። ቁጥሩ ከዚህም መጨመሩ አይቀርም የሚል ግምት አለን። አቶ ከተማ በአርቡ ጥቃት ከቤት ንብረታቸው የተፈናቀሉት በርካቶች እንደሆኑ ገልጸዋል። በአሁኑ ወቅት የመንግሥት ኃይሎች አካባቢውን ለማረጋጋትም እየሠሩ መሆናቸውንም አስታውቀዋል። ለአሜሪካ ድምፅ ገልሙዳዊት ከአዲስ አበባ።